የኦሮሞ ዴሞክራሲያዊ ግንባር ኦዲግና አርበኞች ግንቦት ሰባት ሰሞኑን ኢትዮጵያን እያስተዳደረ የሚገኘውን ፓርቲ በጋራ ለመታገል የመግባቢያ ሰነድ ተፈራርመዋል። ሰሞኑን በአገሪቱ ውስጥ የሚታየውን የተቃውሞ እንቅስቃሴ ሁለቱም እንደሚደግፉትና አገሪቱን እየመራ ያለው ፓርቲም በጉልበት ስልጣን ላይ መቆየት እንደሚፈልግ፣ ከሌሎች ፓርቲዎች ጋርም በጋራ መስራት እንደማይፈልግ የተፈራረሙት ሰነድ ያመለክታል። ለዚህም ኦደግም ሆነ አርበኞች ግንቦት ሰባት በሚፈጥሩት ጥምረት የዲሞክራሲና የነፃነት ኃይሎችን በመጠቀም ገዢውን ፓርቲ ከስልጣኑ ለማስወገድ እንደሚታገሉ በሰነዱ ጠቅሰዋል። ሁለቱ ድርጅቶች የሚያራምዱት የፖለቲካ ርዕዮት የተለያየ መሆኑ ይታወቃል። ከዚህም በመነሳት ጉዳዩን በቅርበት የሚከታተሉ ጥምረቱ አሁን ለምን አስፈላጊ የሆነ ሲሉ ይጠይቃሉ። አስተያየታቸውን ከሰጡ መካከል የሐዋሳ ነዋሪ መሆናቸውን የገለጹልን ስማቸው እንዳይጠቀስ የጠየቁ አድማጫችን ጥምረቱ እንዳስደሰታቸው ይናገራሉ። ማለት እነዛ እርግጥ ያው ይጣመራሉ። ግን በሰዓት ምንድን ነው ጣልቃ የሚገቡም አካላት አሉ። እዛ በጥምረቱ ሆን ብሎ ማለት አንድ ላይ መሆኑን ፈልገው ሳይሆን ሆን ብሎ ለማደፍረስ የሚጣምሩ ፓርቲዎች ይኖራሉ በዛ አጋጣሚ እና ከዚ አንጻር አሁን ግን እንደዛ አይመስለኝም። ያሁን ማለት ካለ ፖለቲካ ሽንሳ ምናልባት ክፍተቱን ተጠቅመው አንድነት አንዳንድ የፖለቲካ ተንታኞች ካላቸው ልምድ በመነሳት በፊት ብዙ ፓርቲዎች ጥምረት ከፈጠሩ በኋላ የውሃ ሽታ ሆነው ስለሚቀሩ የኦደግና አርበኞች ግንቦት ሰባት ጥምረትም ተመሳሳይ ድል ሊገጥመው እንደሚችል ከወዲሁ ይገምታሉ። የአዋሳው ነዋሪ ግን የበፊቶቹ ለመፍረሳቸው ምክንያት የሆነውን በመጥቀስ የአሁኑን ጥምረት ሊያሰናብት ይችላል ያሉትን ያብራራሉ። አሁን ያስፈለገበት ዋና አላማ አሁን ሀገር ውስጥ ያለው የፖለቲካ ችግርን መክንያት የመነጨ ነው ብዬ ማስታወቅ ላስተያየቱ ማለት በአንድነት ስትሆን ብዙ ነገሮችን ደግሞ በህብረት መጋፈጡ ነገር ይገኛል ነው የሚለው በተናጠል ሆነ ከምትዋጋ ወይንም ከምትሰራ በህብረት ሆነ የምትሰራቸው ነገሮች ውጤታማ ይሆናሉ። በዛ ላይ ደግሞ የህዝቡንም ተቀባይነት ታገኛለህ በጋራ ስትሆን። አቶ ጥበቡ አለማየሁ የአዲስ አበባ ነዋሪ ናቸው። ሀገሪቱ ውስጥ ያሉት ፓርቲዎች ገዢው ፓርቲ አቅማቸውን እንዳደከመውና በሀገሪቱ ውስጥ መደራጀትም ሆነ ለምርጫ መቅረብ እንደሚከብድ ይጠቅሳሉ። ለዚህም የሁለቱን ድርጅቶች ጥምረት አስፈላጊነትና ከሌሎች ፓርቲዎች ይጠበቃል ያሉትን እንዲህ ይገልጹታል። ያስፈለገበት ምክንያትማ አሁን እንግዲህ እንደምናየው በሀገራችን ብዙ ቦታዎች ላይ ተቃውሞ እያነሱ ነው። ምክንያቱም በአሁኑ ሰዓት ግዴታ ደግሞ እንደ አይነት ነገር ነው፣ ውደት ነው የሚያስፈልገው። ይሄ ካልሆነ ደግሞ ለውጥ ላይኖር ይችላል። እንደውም እነሱ ሳይሆኑ ሌሎችም ጭምር ሊጨመሩ ደስ ይለኛል። እስከ ዛሬ እንደውም ገዢው መንግስት ኦሮሞ፣ አማራ ምናምን እያለ ብሔርን ከብሔር ሲያጋጭ ኖሯል እና ይህን ነገር አብረን በአንድ ላይ ሆነ ለመታገል ለጥ አማራጭ ነው ብዬ ነው የማስበው። አቶ ጥበቡ የትጥቅ ትግል አስፈላጊ ነው ብሎም። ሌላው የአዲስ አዲስ አበባ ነዋሪ ነሺድ ናስረዲን ግን በጦር መሳሪያ መንግስት የመገልበጡ ሀሳብ አይቀበሉትም። የሁለቱን ጥምረት በተመለከተ እንዲህ ይላሉ። እንደኔ አመለካከት ይህ ለመገንጠል ነው፣ እኛን ለመገንጠል። በፊትም ካየነው ለእኔ አስተያየት የነጮቹም ስራ ነው። በፊት እንዳየነው ነው። ሻቢያና ወያኔ እንደዚህ በባንዴራ ከፋፍለው መጡና አንድ ላይ ለሰላም ለህዝቡ ነው ተብሎ ኤርትራም ለብቻዋ ኢትዮጵያም ለብቻዋ ተደረገ። ከዛም በኋላ እርስ በርስ ሲጣሉ ደግሞ ህዝቡንም እርስ በርስ አጣሉት። አሁን የኤርትራ ህዝብን ተጠቃሚ አይደለም፣ የኢትዮጵያ ህዝብን ተጠቃሚ አይደለም። ይሄ ለእኔ እንደምንረዳው ሀገራችንን መበታተና ነው እንጂ ለእኛ ለአንድነት ለሀገር አንድነት አይጠቅምም። የሚጠቅም ጉዳይ አይደለም። ካለፈው መማር እንችላለን። ሰፊ ህዝብ ተጠቃሚ አይደለም። ለሰፊ ህዝብ ከሚታሰብ ከሆነ ማለት ነው። አቶ ጥበቡ ከተጣማሪዎች የምጠብቁት ግን አለ? ያው ከሁለቱ ፓርቲዎች ኛ የምንጠብቀው እንግዲህ ትግላቸውን በቆራጥ አመራር እንግዲህ ህዝብም ያው እንደምታየው ነው። እንደውም እጅን ዘርግቶ ነው የሚቀበላቸው ህዝቡ ድጋፍም የሚያደርጋል ብዬ ነው የምጠብቀው። እነሱ ዋናው መጠንከር ነው ያለባቸው ነው ምለው። አቶ ጥበቡ ይህን ይበሉ እንጂ በዶቼ ቬሌ የፌስቡክ ገጽ ላይ ከተሰጡን አስተያየቶች አብዛኛው ሁለቱም አሸባሪዎች ናቸው የ የማፊያ ቡድኖች እንጂ ለህዝብ የቆሙ አይደሉም። እናም የተፈጠረውን ግርግር አጋጣሚ ለመጠቀም የተደረገ ስምምነት እንጂ ልዩነታቸውም ነጭና ጥቁር ነው የሚሉ አስተያየታቸውን ሰንዝረዋል።